የአዲስ አበባ ዩኒቨርሲቲው የምጣኔ ሀብት መምህርና ተመራማሪ ፕሮፌሰር አለማየሁ ገዳ ከሰሞኑ ስድስት ምዕራፎች ያሉት በሃያምስት ገጾች የተቀነበበ ትንታኔ ለአንባቢያን አሰራጅተዋል። ትንታኔያቸው የኮቪድ-19 ስርጭት በኢትዮጵያ አብይ ምጣኔ ሀብታዊና ማኅበራዊ ሁነቶች ላይ ሊያስከትላቸው የሚችሉ ውጤቶችን ይጠቁማል ሊደረጉ ስለሚገቡ አፋጣኝ እርምጃዎችም ይመክራል። ማሳያዎችን ይጠቃቅሱልን፣ አንዳንድ ሐሳቦችን ያብራሩልን ዘንድ ለአጭር ቆይታ ጋብዝናቸዋል። ኢትዮጵያ እንደ ሀገር እየተጋፈጠቻቸው ያሉ ምጣኔ ሀብታዊ ፈተናዎችን ከሚያብራሩበት ቆይታችን ይጀምራል። ኢኮኖሚው በሁለት ብለን ብናየው እርሻ እና እርሻ ያልሆነው ብለን ብናየው ይሄ ወረርሽኝ በከባዱ የሚያጠቃው እርሻ ያልሆነ ክፍለ ኢኮኖሚ ነው ብዬ ነው የምገምተው። ምክንያቱም እንደምታውቀው ሰማኒያ ፐርብ በመቶ የሚሆነው ህዝባችን ገጠር ነው ያለው እና መቶ አሁንም የኢትዮጵያ ህዝብ የሚገምተው ወደ መቶ ስምንት ሚሊዮን ገደማ ይሆናል ብሎ ብንገምት ወደ ሰማኒያ ስድስት ሚሊዮን የሚሆን ህዝባችን ያለው ገጠር ነው። ስለዚህ አንደኛው አንደኛው ነጥብ ምንድን ነው? ሰማኒያ ስድስት ሚሊዮንን ህዝብ መጠበቅ የመንግስትም ለሁላችንም ኃላፊነት ነው። ስለዚህ በከተማና በገጠር መሀል ያለውን ግንኙነት በአግባቡ በመቆጣጠር በምንም ታምር ወደ ገጠር እንዳይሄድ ማድረግ አለብን ማለት ነው። አንደኛነት ይሄ ነው። ይሄ ነገር ለሁለት ነገር ነው የሚጠቅመን። አንድ፣ እንደ ብዙሀኑ የሆነው ህዝባችንን እንጠብቃለን። ሁለት፣ እነሱ ምርት ካላመረቱኝም የከተማው ሰውም መኖር አይችልም ማለት ይቻላል። ስለዚህ ግብርናው ላይ ማጠቆር አሁን ደግሞ የምናየው የመኸር ወቅት የሚጀመርበት ነው። የመኸር ወቅት ደግሞ አነሰ ብትል ዘጠና ስድስት በመቶ የሀገሪቱን የእህል ምርት የሚመረትበት ወቅት ነው። በልጓ ትንሽ ነጭ ሁለተኛው ነጥቤ የቀረው ደግሞ በጣም ይሄ ቫይረስ ከተስፋፋ የሚጎዳው የአገልግሎት ዘርፉና ኢንዱስትሪ ዘርፉ ነው። አሁን ኢንዱስትሪ ስንል እዛ ውስጥ ኮንስትራክሽን አለ፣ ሆቴሎች አሉ፣ አየር መንገድ አለ። እነዚህ በሙሉ ንግድ አለ፣ ችርቻሮም ጅምላም ሁሉ ንግድ አለ። ይህ ሁሉ የአገልግሎት ዘርፍ የምንለው ነው። ይሄ በጣም የሚጎዳው የሚጎዳው ክፍል ነው። በእኔ ግምት እንደውም ምሳሌ ስጥ ስላለኝ፣ በእኔ ግምት ለምሳሌ የአገልግሎት ዘርፉን ብትወስድ ቢያንስ ቢያንስ በሰማንያ በመቶ ይቀንሳል ብዬ እገምታለሁ። ለምሳሌ ሆቴሎች፣ የሆቴሎች አሶሴሽን ያወጣው እንደውም ኦኮፐንሲ ሬት ማለት ሰው ምን ያህል ሰው ይገባላቸዋል የሚባለው ሁለት በመቶ ነው። ድሮም ድሮም ስልሳ በመቶ ነው ብዙ አል ነበረ። የአየር መንገድን ብታይ ጠቅላላ የመንገደኞች ጉዞ መሰረዙ ከባድ ለውጥ አምጥቶበታል። ራሱ በነገረ ቁጥር ስናየው ኢንዱስትሪዎች ብዙዎቹ ግባታቸው ከውጭ ነው የሚመጣው። ኢንዱስትሪ እንደ አነሰ ብትለው በግማሽ በግማሽ ችሎታቸው ሊሰሩ ነው አነሰ ብትል። ስለዚህ እነዚህ ሜቢ ክፍለ ኢኮኖሚዎች በጣም ይጎዳሉ። እዚህ ውስጥ ደግሞ የሚቀጠር ብዙ ሰው አለ። ፕሮፌሰር፣ እዚህ ትንታኔ ላይ ይህ ክስተት የኢትዮጵያ መንግስት በቅርብ ጊዜያት ውስጥ የወሰዳቸውን የምጣኔ ሀብት ማሻሻያ እርምጃዎች ዳግም እንዲያጤን ጠቋሚ እንደሆነ አንስተዋል። አንዳንዶቹን ደግሞ ቀይ መብራት ሲሉም ገልጿቸዋል። ይህን ያሉበት ምክንያት ምንድን ነው? እኔ የማሻሻያ ፕሮግራሙ ላይ ያለኝ ቅሬታ ከዚህ በፊትም በጋዜጦችም፣ በአማርኛ በእንግሊዝኛም ጽፌያለሁ። ያለኝ ቅሬታ ምንድን ነው? የእኛን መሰረታዊ ማዋቅራዊ ችግሮች አልያዘም ብዬ ነው የምገምተው። አሁን በቃሌ እንደኋላ ምንድናቸው መዋቅራዊ ችግሮቻችን ብትለኝ አንደኛው መዋቅራዊ ችግራችን ስራ አጥነት ነው። ስራ አጥነት በተለይ ወጣት ስራ አጥነት እስከ ሀያ ስድስት በመቶ ደረሰ ነው። ይሄን የምልህ የተመገበው ነው እንጂ ኢ መደበኛ የምንለው ወይም ኢንፎርማል ሴክተር የሚሉት ፈረንጆቹ ኢ መደበኛ ውስጥ የሚሰራ እስከ አርባ በመቶ ይደርሳል። ሁለተኛ አገሪቷ መሰረታዊ ችግር ዋጋ ንረት ነው። ዋጋ ንረት በጣም ድሃ የሚጎዳ ጉዳይ ነው። ምክንያቱም አሁን እንደው የመንግስትን ቁጥር እንኳን ብንወስድ የምግብ የዋጋ ንረት ወይም የገንዘብ ግሽበቱ ወደ ሀያ አምስት በመቶ ደርሷል። አጠቃላዩ ደግሞ ሀያ ሁለት አካባቢ ደርሷል። ብዙ ተቀጣሪ ህዝብ ደመወዙ በዚህ ልክ አይጨምርም። ስለዚህ በየቀኑ ህይወቱ እያሽቆለቆለ ነው የሚሄደው ማለት ነው። ስለዚህ ይሄ ደግሞ ሁለተኛ መሰረታዊ ችግር ነው። ሶስተኛው መሰረታዊ ችግር እርሻ ነው። የእኛ የእርሻ ምርታማነታችን ለዘመናት አልሄደም። ለዘመናት የሚል ምርታማነቱ በአንድ ቦታ ቆሟል ማለት ይችላለን። እሱ ካልዘመነ፣ ራሳችንን መመገብ ካልቻለን ሌላው ኢኮኖሚም ሊንቀሳቀስ አይችልም። ይሄ ሶስተኛው መሰረታዊ ችግር ነው። ከማስታወሳቸው ነው እዛ ጽሁፍ ላይ ያየሁት። አራተኛው መሰረታዊ ችግር ጠቅላላ የምንሰራቸው ስራዎች በእውቀትና በምርምር የተደገፉ ፖሊሲ አካሄዶች አይደሉም። በየቦታው በየሚኒስትሩ ውስጥ ኤክስፐርት የጉዳዩ ኤክስፐርት አይደለም ያለው፣ የጉዳዩ ኤክስፐርት የሚመስል ሰው ያለው። ስለዚህ አየ በዚህ በባለፈው የነበረው ስህተታችን ያለፈው መንግስት ስህተታችን ከአቅማችን በላይ የሆነን ስራ በማይችል ሰው ለማሰራት ነበር፣ ወይም የጉዳዩ ባለቤት ባልሆነ ሰው ቆንጆቹ ፕሮፌሽናል የሚሉት ማለት ነው ባለሙያ በሆነ አልናሰራም። ስለዚህ እኔ አሁን አንደኛው ሌላ ፕሮብሌም ይመስለኝ ችግር የሚመስለኝ ይህንን የሰለጠነ የሰው ሀይል በመሰረታዊ በሚባሉ ሚኒስትሮች ውስጥ ሳናስቀምጥ ይህ ሁሉ ስራ ልንስ ስራ ብንል መስራት አንችልም ነው። ስለዚህ እንደዚህ እንደዚህ ብዬ እንደው አይ ቲንክ ሰባ በመቶ ዘርዝሬ ልሃለሁ እዛ ጽሁፍ ላይ ከጠቀስኩት እነዚህ እነዚህን ላይ ያተኮረ ፖሊሲ ነው ማውጣት ያለብን። እና ይሄ አገር በቀል የተባለው ፖሊሲ ይህ አይነት ይህንን ጉዳይ ላይ ትንትን ብዬ ነው የምገምተው። ፕሮፌሰር አለማየሁ እንግዲህ የኮቪድ አስራ ዘጠኝ ወረርሽኝ በመላ ዓለም ላይ የመጣ ያደጉ ሀገራትንም የፈተነ ነው። በእርግጥ ኢትዮጵያ እየተከተለች ያለውን ምጣኔ ሀብታዊ ብሄል በመቀየሯ ሊመከት ይችል አይችል እንደሆነ ጥያቄዎች ይነሳሉ። በትንታኔው ላይ ጠቀስ እንዳደረጉት የኢትዮጵያ መንግስት የነጻ ገበያ ነሳቤን በሰፊው መግፋት የጀመረው በቅርብ ሁለት ዓመታት ውስጥ ነው። ይህን ጥቂት ጊዜ በመመልከት የአሁኑን አይነት ድምዳሜ መስጠት አልፈጠንም ወይ የሚል ጥያቄ ይነሳል። አንደኛ አንደኛ ነጻ ገበያ የሚባለው ነገር ሪዘልት ማውጊ ነው እንጂ እውነት አይደለም። ነጻ ገበያ ብሎ ነገር የለም ዓለም ላይ ማንም ከአውሮፓ በላይ ነጻ ገበያ ላሳር ነው እና ሄደህ ግን የአውሮፓ ኢኮኖሚ እንዴት ነው የሚሰራው ብለህ ዝርዝር ስታይ መንግስት በስነ ስርአት ገብቶ ገብቶ ይከውነዋል፣ ይመራዋል፣ ይሳተፍበታል። ስለዚህ እኛ እኔ ያስፈራኝ ምንድን ነው እኛ ሀገር ያለን የነፃ ገበያ ግንዛቤ፣ ይህ የጀማሪ ተማሪዎች የገበያ ኢኮኖሚ አስተሳሰብ ነው። ገና እንትን ገና ኢኮኖሚክስ ስትማር ነጻ ገበያ ነው ነጻ ገበያ እንጂ ነው ነጋዝ ገበያ ነው ብለህ ብለህ የምናስተምረው ነገር አለ እኔንም ጀመር ማለት ነው። እና ያ ግንዛቤ ላይ ያለን ያለን እኛ ላይክ የሁሉም ነገር መፍትሄ ነጻ ገበያ ይመስለናል። አለምም በነጻ ገበያ የሚመራ ይመስለናል፣ ግን እውነት አይደለም። አንድ አሁን ያደጉ ሀገሮች ሲያድጉ በደንብ መንግስታቸው ኢኮኖሚ ውስጥ ገብቶ ኢንተርቬንሽኒስት የሚሉት በደንብ ጣልቃ ገባ የሆነ መንግስት ነበር። አሜሪካን እንግሊዝን ብትወስድ ነዘርላንድ ስፖስት ስካንዲኒቪያን ካንትሪ ስፖስት ጀርመን ብትወስድ መንግስቱ ገብቶ የሆነ ደረጃ ካደረሰው በኋላ ነው ትንሽ ገሸሽ ማለት የጀመረው። ስለዚህ አንድ ከታሪክ መረዳት ያስፈልጋል የግድ ስህተቱን ደግመህ ስህተቱ ስህተቱ ሲያስተምርህ መማር የለብን ከታሪክ መባል ያስፈልጋል። ሁለተኛ በጣም ደግሞ ለእኛ ቅርብ የሆነ ትምህርት ትምህርት ቤት በአስራ ዘጠኝ ሰማንያዎቹ እና በአስራ ዘጠኝ ዘጠናዎቹ ዓለም አቀፍ ድርጅቶች አፍሪካ ላይ ይሄ ነው የሚያዋጣው ብለው ለሀያ አመት ይህን ነገር አሁን ጠቅላይ ሚኒስትራችን ሊሞክር የሚፈልገውን ነገር ሲያደርጉት ነበር። ውጤቱ ምንድን ነው ብሎ ማጥናት ይፈልጋል። ውጤቱ የአፍሪካን ኢኮኖሚ ማንኮታኮስ ነበር፣ የአፍሪካን መንግስት ማዳከል ነበር። ይሄ ደግሞ እኔ ብቻ ሳይሆን ያልኩት እነዚህ የዓለም አቀፍ ድርጅቶች የገመገሙባቸው ይህን ነገር የገመገሙባቸው መረጃዎች የሚያሳዩት ያ ሙከራ ያ ሙከራ አፍሪካን ልክ የፈረንጆቹ ግሬት ዲፕሬሽን የሚሉት ተዋሳሴ ሰላሳ የነበረው ከፍተኛ ቀውስ አይነት ቀውስ ነው ያመጣው። አፍሪካ ውስጥ ግን እንደውም ይበልጥ ይችላል አፍሪካ ያመጣው። ስለዚህ እኛ መድገም የለብንም፣ ከዚህ መማር አለብን ነው ስለና አጠራር ጊዜ ስመልስ ጥያቄ ሁለት አመት እንደውም ብዙ ነው። ከታሪክ መማር አለብን ነው ስለዚህ፣ ይሄ መንግስት ለምን ጽንፍ ይይዛል? አንዴ ነፃ ገበያ ነው ቢሎ ጫፍ ላይ ለምን ይሄዳል? አንዴ ጊዜ ደግሞ በመንግስት ብቻ መካሄድ ያለበት ብሎ ለምን ጫ ይሄዳል? ሁለቱንም እኮ አብሮ ማካሄድ ይቻላል። ተቀናጅቶ ነው የኔ ነጥብ። የኢትዮጵያ መንግስት በአሁኑ ሰዓት እየተገበረ ባለው የመጣኔ ሀብት እርምጃ ምክንያት ኮቪድ አስራ ዘጠኝ ከፈጠረው ጫና ቶሎ ለማገገም ወይም ቶሎ ለማንሰራራት እንቅፋት ይሆናል ብለው የሚጠቅሱት አለ። የለም ጥሩ ነው መስመራቸው፣ የጀመሩት መስመር ጥሩ ነው። እንቅፋት የሚሆነው ምንድን ነው? አሁን መንግስት ይህንን ብር ማሰባሰብና ብሩን ማጥፋት ላይ ብቻ ነው ያሰበው። እኔ እንቅፋት ይሆናል ብዬ የማሳስበው ብሩም ቢገኝ አጠፋፉ ኢኮኖሚው ሊያናጋ ይችላል። ምን ማለት ነው? ኢንፍሌሽን ሊመጣ ይችላል። የቃ ጥረት ሊፈጠር ይችላል። ግሽበት ወይም የዋድነት ሊመጣ ይችላል። የቃ ጥረት ሊመጣ ይችላል። ስለዚህ ተገቢ የሆነ የማህበራዊ አወጣጥ ጎን ለጎን ተገቢ የሆነ የታክስ ፖሊሲ፣ ተገቢ የሆነ የገንዘብ አጠፋፍ ፖሊሲ ወይም አጠቃላይ እኛ ማክሮ ፖሊሲ የምንለው አብይ አብይ ኢኮኖሚ ፖሊሲ አብሮ መተግበር ያስፈልገዋል። አለበለዚያ ይህንን አብሮ ካልተገበረ ያናገባታል አጠቃላይ ኢኮኖሚ። ስለዚህ እንቅፋት ሊሆንበት የሚችለው ምንድን ነው? በእውቀት ይህንን መምራት ካልቻለ እንቅፋት ነው። በዚህ ትንታኔ ላይ በአጠቃላይ ምርት ላይ እስከ አስራ አንድ ፐርሰንት ዝቅ ማለት ሊከተል እንደሚችል በግል ሴክተሩ ላይ ደግሞ ወደ ሁለት ነጥብ አምስት ሚሊየን ሰራተኞች ላይም ጫና ሊደርስ እንደሚችል እየጠቃቀሱ አስቀምጠዋል። ምን መደረግ አለበት ነው። አሁን የመጨረሻ ሁለት ሁለት ጥያቄ ነው። አንድ ፖለቲካ ነው፣ ሁለተኛውም ኢኮኖሚክስ ነው። ፖለቲካው ምንድን ነው አሁን እገሌ ፓርቲ ነኝ እገሌ ብሔር ብሔረሰብ ነኝ ምናምን ምናምን ምን እገሌ ሰፈር ነኝ የምንልበት ጊዜ አይደለም ማለት ነው። ከመንግስታችን ጋር ሁላችን መቆም አለብን እንደ ህብረተሰብ። ይሄን የፖለቲካ ጥያቄ ነው ማለት ነው። ተቃዋሚ ምናምን የሚለው ሰው ሲኖር ነው ስለዚህ አንድ ከመንግስታችን ጋር አብረን ሁላችን መቆም አለብን እንደ አገር። ይሄ ፖለቲካ። ሁለተኛው ኢኮኖሚውን ለማገዝ ኢኮኖሚውን ለማገዝ ይህን ኢኮኖሚ መደገፍ አለበት በዝርዝር ምን መደረግ እንዳለበት ለመጠቆም ሞክር ያለው እዛ ጽሁፍ ውስጥ እና ኢኮኖሚ መደገፍ አለበት። ስንደግፍ ግን መንግስት የጀመራቸው የድጋፍ ስራዎች በእቅድ ደርሶ ችግሩን ማጥፋት በየቀኑ አይደለም መሆን ያለበት በእቅድ አቅደን፣ እሺ ለሚቀጥሉት ሶስት ወር ምን እናደርግ፣ ለሚቀጥለው ስድስት ወር ምን እናደርግ ብለን በስነ ስርዓት እንዲህንን እቅድ ሰርተን ጠቅላላ ሀገሩን የችግር ጊዜ እቅድ አውጥተንለት መምራት ያስፈልጋል ማለት ነው። ዝም ብለን በየጠፈሩ እሳት በማጥፋት ችግር አይቀረፍም። ከአስቸኳይ ጊዜ አዋጅ ጎን አስቸኳይ ጊዜ የኢኮኖሚ አዋጅ የኢኮኖሚ እቅድ አውጥቶ ማፈጠን ያለበት ይመስለኛል። ፕሮፌሰር አለማየሁ ገዳ፣ የመጣኔ ሀብት መምህርና ተመራማሪ፣ ለነበረን ቆይታ እጅግ በጣም አመሰግናለሁ። ደህና ይዋሉ። በጣም አመሰግናለሁ ሀብታሙ።